ሀሎ፣ ሰለሞን። አቤት አቤት፣ ይሰማኛል ነጋሽ። ኦኬ፣ እሺ። አዲስ አበባ ዛሬ እንዴት ዋለች? ምንስ ተባለ? ትላልቅ ባለስልጣናት ናቸው የተገደሉት፣ ባህር ዳርም አዲስ አበባም። በተለይ አዲስ አበባው ትንሽ ግራ ያጋባል። ምክንያቱም የመላውን ኢትዮጵያ ሰራዊት የሚያዙ ትልቅ ጀኔራል ናቸው የተገደሉት እንደተከታተል ነው ገዳያቸው የቅርብ አንጋቻቸው ወይም ጠባቂያቸው፣ ወይም ደግሞ ቦዲጋርዳቸው ነው። ምን አሉ አዲስ አበቦች? አመሰግናለሁ ነጋሽ። አዲስ አበባ እንግዲህ ዛሬ በጠዋቱ ነበር የተለያዩ ቦታዎችን ዞርዞር ዞር ብዬ የሰው ስሜት ምንድን ነው የሚለው ለማየትና ለመቃኘት የሞከርኩት ብዙ ቦታዎች ላይ ዞር ዞር ብያለው። ወደ መገናኛ፣ ቦሌ መድኃኔዓለም ሀያ ሁለት ማዞሪያ ሜክሲኮ፣ እንዲሁም ወደ ኢዮቤሊዮ ቤተ መንግስት እና ሂልተን፣ እንዲሁም ከአድቫንቲስ አካባቢዎች ሄጄ ነበር። ና ከቅርብ ጊዜ ወዲህ ነጋሽ፣ በዚህ በአዲስ አበባና በመላው ኢትዮጵያ ሀሳብን በነጻነት የማንሸራሸር ታክሲ ውስጥ የመከራከርና በፖለቲካ ጉዳዮች ሳይቀር የመወያየት ነገር በህዝቡ ዘንድ እናስተውል፣ እንሰማ፣ እናደምጥ ነበር። ነገር ግን ዛሬ በሄድኩባቸው ና በተዘዋዘርኩባቸው ቦታዎች ሁሉ ሰው የፍርሀት ስሜት ዝም ማለት ከሰው ጋር ከማውራት ይልቅ ነገሮችን ከሩቁ ነው የመመልከት እና የማድመጥ ነገር ነው እየታዘብኩት እና ግራ የመጋባት የመፍራት እና እንዴት ይሄ ነገር ሊፈጸም ቻለ የሚል ትንሽ የግራ መጋባት ስሜት ነው እየተመለከትኩት። ግን ሁኔታው የድንጋጤ መንፈስ እንደፈጠረባቸውም በብዙ ሰዎች ዘንድ ለማነጋገር በሞከርኩት ጥረትም ሰምቻለው። አንዳንዶቹ እነማንን ቢሆን አላውቅም። ነገር ግን ተሳካላቸው የሚሉ ምላሾችን የሰጡ አሉ። አንዳንዶች ደግሞ ምን እንደተፈጠረም በጠዋት እስከ አራት ሰዓት አካባቢ ላይ የማያውቁ ምን እንደተከሰተ ሀገሪቱ ላይ የማያውቁ ሰዎችም አጋጥመው የነበረ። ብቻ ድብልቅልቅ ያለ ስሜት ነው የነበረው። ትልልቅ የፖለቲካ ተንታኞችም አንዳንድ መገናኛ ብዙሃን ይጠይቋቸው ነበር የሚከሰት ነገር ቢሆንም ነገር ግን ሕዝቡ መረጋጋት አለበት ወደሚለው አይነት ዝንባሌ ያለው አስተያየት ሲሰጡ ነው ሳደምጥ የነበረው። ነጋሽ መረጋጋት አለበት እርግጥ ነው ግን ሕዝቡን ለማረጋጋት መንግስትም ይሁን ሌላ የተቃዋሚ ፖለቲከኞች ወይም ደግሞ እነዚህ የፖለቲካ ቀንቃኝ የሚባሉ ኃይላት ምክንያታዊ ነገር ማቅረብ ያለባቸው ይመስለኛል ለሕዝቡ። ታስታውስ እንደሆነ አምና ልክ የዛሬን ዕለት ነው አዲስ አበባ ለጠቅላይ ሚኒስትሩ አመራር ድጋፍ ለመስጠት በወጣው ህዝብ መሃል በፈነዳ ቦምብ የሰው ህይወት የጠፋው ብዙዎችም የቆሰሉት ያ ጥቃት ምናልባት በጠቅላይ ሚኒስትር አብይ አህመድ ላይ የተነጣጠረ ነበረ የሚልም አስተያየት በሰፊው እየተነገረ ነው። ዘንድሮም ትናንት ተደገመ። ጠቅላይ ኤታማዦር ሹሙ ተገደሉ። እና ህዝብ ሊረጋጋ የሚችለው እንዴት ነው? ምን ምክንያት ይሰጣሉ? መንግስት ይህን እርምጃ ቢያደርግ፣ እኛ ደግሞ ይህን ብናደርግ፣ ወደዚህ ጥቃትና ግጭት ሊያመሩ የሚችሉ ነገሮችን ማስወገድ እንችላለን የሚሉ ምክንያት ይሰጣሉ ወይስ እንደ ማንኛውም ሰው አስተያየት ነው የሚሰጡት እነዚህ ፖለቲከኞች እና በተለየ መንግስት ባለስልጣናት? አዎ፣ ይሰጣሉ ሀሳብ የተለያዩ መግለጫዎች ሲሰጡ ነው የዋለው ዛሬ ቀኑ ሙሉ። ከተለያየ አቅጣጫ ከተለያየ የመንግስት ኃላፊዎች ሀሳቦች ሲሰጡ ነበር። ከዛ በፊት ዛሬ እሁድ እንደመሆኑ መጠን እለቱ ህዝቡ መደበኛ እንቅስቃሴውን ሲያደርግ ነበር። የተገደበ ነው የህዝቡ እንቅስቃሴ። መሳሪያ ያነገቱ የ ፌዴራል ፖሊስ አባላትም በከተማዋ ይታዩ ነበር። እንዲሁም በስሱ ቀይ መለዮ ያጠለቁ የመከላከያ ሰራዊት አባላትም በተሽከርካሪ ሲንቀሳቀሱ ተመልክቻለሁ እና ጠቅላይ ሚኒስትሩ አብይ አህመድ በትናንትናው ምሽት በዚህ ሰዓት ማለት ነው ይሄ ጉዳይ ከተነሳ ወዲህ ህዝቡን ሊያረጋጉ የሚችሉና የክስተቱ ምክንያት ምንድን ነው ያሉትን ለመጥቀስ ሞክረው ነበረ። አንተ ካነሳው ጥያቄ ጋር የሚገናኘውም ችግሩ በከፍተኛ የሀላፊነት ስሜት ሆኖ መታየት ያለበት ነው። የሀገር መከ መከላከያ ሰራዊትም እንደዚሁም ፌዴራል ፖሊስ በዚህ ወሳኝ ጊዜ ባንዲራውና ሀገሩን አስቀድሞ በዘር ሊከፋፍሉና ይህችን ታላቅ ሀገር ለመምታት ያሰቡት ሰዎች ከነኩ ሀሳባቸው ጥንቃቄ ጥቃታቸውን የምንመክትበት ወቅት ላይ በመሆናችን ጥንቃቄ ተደርጎ ይሄ በዚህ መልኩ ሊታይ ይገባል የሚል መልእክት አስተላልፈዋል። እንግዲህ እንደ ዋስትና ያደረጉት የሀገር መከላከያ ሰራዊት እና የፌዴራል ፖሊስ አባላት ህዝቡ ሊጠብቁ እንደሚገባ፣ በአንድነት ሊቆሙ እንደሚገባ እና ከዚህ እኩይ ተግባር ተደናግጠን ሸብረክ ሳንል ህዝቡ ልንጠብቅ እንደሚገባ ሀገር የሚባለውን ነገር እንድናስቀድም የሚል ሀሳብ ሰጥተዋል። ሌሎች ትልልቅ ባለስልጣናትም ተመሳሳይነት ያለው ሀሳብ ነው ሲሰጡ የነበረው። ከጎረቤት ሀገር ጋር ተያይዞም ጠቅላይ ሚኒስትሩ የእርዳታና የድጋፍ ጥሪ ቀርቧል። ነገር ግን እኛ በሀገር ውስጥ ኢትዮጵያውያን የገጠመንን ችግር በትብብር መንፈስ ለመቋቋም የምንችልበት አቅም ስላለን ምናልባት ወደፊት ካስፈለገ እንጠይቃለን የሚል አመላካች የሆነ ነገር ተናግረው ነበረ ትናንትና ማለት ነው። ከዚሁ ጋር ተያይዞ ሌሎች ባለስልጣናትም መከላከያና የፌዴራል ፖሊስ አባላት በዚሁ መንፈስ ህዝቡን ከመሸበርና ከፍርሃት ከፍርሀት ስሜት ሊያወጡት እንደሚገባ በአንድነት እንዲቆሙ ጠይቀዋል። የመከላከያ ሚኒስትሩ አቶ ለማ መገርሳም ተመሳሳይነት ያለው ይዘት ያለው መልእክት ላይ ያስተላልፉት ድርጊቱ የሚያሳዝንና የሚያንገበግብ ነው የሚል ነገር ነው ያነሱት። የተፈጠረው ድርጊት ከውጭ በመጣ ወራሪ ሳይሆን ወንድም በወንድሙ ላይ መከሰቱ የሚያሳዝን ቢሆንም በኢትዮጵያ ሉዓላዊነት ላይ የተፈጸመ ጥቃት አድርገን እንወስደዋለን። መስቀለኛ መንገድ ላይ ሆነን የተቃጣ ከባህላችን ያፈነገጠ ድርጊት ነው ብለዋል። ከዛም ወደ መከላከያ ሰራዊቱ በቀጥታ በመግባት የኢትዮጵያ ህዝቦች አለኝታና መከታ የሆነ ሰራዊት ነው ያለን፣ የማንም ብሄር፣ ጎሳ ሀይል አይደለም። ስለዚህ ሰራዊቱ ሊፈታተኑ የሚችሉ ብዙ ነገሮች ሊኖሩ ይችላሉ። ነገር ግን የገባንበት ፈተና ቀላል ባለመሆኑ ከዚህ ቅጽበት ሊገላግለን የሚችልም ተስፋችን መከላከያ ሰራዊት በመሆኑ የህዝቡን ጭንቀት የህዝቡን ምን ተፈጠርና እንዴት ሊፈጠር ቻለ የሚለውን ነገር በቀጣይ የሚጣሩ ነገሮችና የሚወጡ መረጃዎች እንዳሉ ሆነው፣ ነገር ግን ይህንን ፍርሃትም ሊያስወግድ የሚችል መከላከያ ሰራዊቱ በመሆኑ ህዝቡ ተረጋግቶ የሰራዊቱና የጸጥታ አካላቱ ተባባሪ እንዲሆን በሚል ነው ያስቀመጡት ሀሳባቸውን ማለት ነው። እና የቀብር ስርዓትም በ መንግስታዊ በሆነ መልኩ በተለይ ለጄኔራሎቹ ወታደራዊ ስነ ስርዓቱን ጠብቆ እንደሚከናወን፣ ለክልል ባለስልጣናቱም ለአማራ ክልል ማለት ነው ፕሮቶኮልን በጠበቀ መልኩ እንደሚከናወን፣ አጠቃላይ ጸጥታውን ለማስከበር ግን ከትናንት ጀምሮ ሀገር አቀፍ ደረጃ ኮማንድ ፖስት ተደራጅቶ ወደ ስራ መግባቱና የህዝቡን ደህንነት ለመጠበቅ እየተሰራ እንደሆነ ነው በየመግለጫዎቹ እየተነገሩ የሚገኙት የክልል ባለስልጣናትም የተለያዩ መግለጫዎችን አውጥተዋል የሃይማኖት ተቋማትም እንደዚሁ ህዝቡ እንዲረጋጋ ነገር ግን መንግስት እንደ መንግስት ህዝቡን ደህንነቱን ወጥቶ መግባት ዋስትናው መሆኑን ሊያረጋግጥለት የሚችል ነገር እንዲኖር መስራት እንዳለበት ልልነት እንደሚታይም የሚያሳይ ሀሳባቸውን ሲያስተጋቡ እንደነበረ ነው ዛሬ የተመለከትኩት፣ የታዘብ ነው። ሬዲዮዎችም ቴሌቪዥኖችም በአጠቃላይ በሀገር ውስጥ ያሉት ይሄን ነው ሲያስተጋቡ የዋሉት። ነጋሽ፣ ባጭሩ ትነግረናለህ፣ እንዲያው ከዚህ ጥቃት ጀርባ ማን አለ ይባላል? እንደምናውቀው እስካሁን ድረስ በተነገረው መሰረት ብሪጌዲየር ጀኔራል አሳምነው ጽጌ የመሩት የመፈንቅለ መንግስት አይነት ሙከራ ነው ነው የተባለው። የአማራ ክልልን በመፈንቅለ መንግስት የአማራ ክልልን ስልጣን ተቆጣጥረው ከዛ ቀጥሎ ምን ያደርጋሉ? ቢሳካላቸው የሚባለው ነገር አሁንም ትክክለኛ መልስ አላገኘም። ብዙ ነገሮች ወደፊት መጣራት አለባቸው። ግን ሰው ምን ይላል እንዲያው በዛ በየአካባቢው ሰብሰብ እያለ ለሚያወራው ወይም በየመገናኛ ዘዴው አስተያየት የሚሰጠው ማን ሊሆን ይችላል? ደግሞ ይሄ ተሳካላቸው ሆነላቸው ያሰቡት ሆነ የሚል ነገር አለ። የጠቅላይ ሚኒስትሩም በትክክል ካስታወስኩ መግለጫ ከሰላሳ እና ከአርባ ዓመት በፊት የሞተ ወይም ተሞክሮ የከሸፈ አስተሳሰባቸውን ብለው የተናገሩት ሀሳብ አለ። እንግዲህ በዛ ዘመን የነበሩ ፖለቲካዊ አስተሳሰቦችን ማለታቸው እንደሆነ ነው እኔ የተረዳሁት። ማን ነው ማለት ነው ነው ወይስ እኚሁ የአማራ ክልሉ የጸጥታ ኃላፊ የነበሩት የመሩት ብቻ ነው ተብሎ ነው የታለፈው። በአብዛኛው መንግስትም የገለጸው ነገር ይሄንኑ በመሆኑ ህብረተሰቡ ያው ግራ መጋባት ውስጥ ቢሆንም ይሄንን ጉዳይ ወደ ማመን እንደሄደ ነው። ብዙ ያነጋገርኳቸው ሰዎችም ከተለያየ ቦታም በሚኖረን የግል የስልክ ግንኙነትም ሰዎችን ስጠይቅ የሚናገሩት ይሄንኑ ነው። በጀነ በ በመንግስት ባመነው መልኩ እንደተከናወነ አይነት ነገር ወደ ማመኑ ነው። ይሄ ሆኖ እያለ ግን ስልኩ ተቋረጠም። ሰለሞን ሙጬን እናመሰግናለን።